The voice of America. ኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ ከጠቅላይ ሚኒስትር አብይ አህመድ ጋር ለመወያየት እየጠበቀ መሆኑን አስታወቀ። ህዝበ ሙስሊሙ ለውጡን ለመቀልበስ የሚንቀሳቀሱ ኃይሎችን በጥንቃቄ እንዲከታተልም አሳስቧል። ኮሚቴው ቀድሞ ካነሳቸው የመብት ጥያቄዎች በተጨማሪ በአጠቃላይ የኢትዮጵያ ሕዝብ በሚያቀርባቸው መብቶች ላይ ለመወያየት እንደሚፈልግም ገልጿል። ኮሚቴው ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ እንዳመለከተው የሙስሊሙ ህብረተሰብ መፍትሄ አፈላላጊ ኮሚቴ ግልጽ ደብዳቤ ለጠቅላይ ሚኒስትሩ በጽህፈት ቤታቸው በኩል አስገብቷል። ዶክተር አብይ አህመድ ሰኔ ስምንት ቀን 2010 የኢድ አልፈጥር በዓል በተከበረበት ዕለት ባስተላለፉት መልእክት የህዝበ ሙስሊሙን ያልተመለሱ ጥያቄዎች ለመመለስ ዝግጁ መሆናቸውን ስለገለጹ በአጭር ጊዜ ውስጥ ኮሚቴው ለውይይቱ እንደሚጠራ እየጠበቀ እንደሚገኝም አስታውቋል። ኮሚቴው ይህን እየጠበቀ ሳለም በተለይ ከህዝበ ሙስሊሙ የሚጠብቃቸውንና በውይይቱ ጊዜም ሊያከናውናቸው ያሰባቸውን ጉዳዮች አንስቷል። የኮሚቴው ምክትል ሰብሳቢ ሐጂ ሁሴን ላለምዳ ሕዝበ ሙስሊሙን ማዕከል ያደረገ ማንንም የማያገልልና አካታች የመፍትሄ አቅጣጫዎች እንከተላለን። በመሆኑም የሕዝበ ሙስሊሙን ጥቅም የሚያስጠብቅና የተሻሉ መፍትሄዎችን ሊያበረክቱ ከሚችሉ ግለሰቦች፣ ተቋማትና ምሁራን ጋር አብረን እንሰራለን። እኛ እንደ ሙስሊሙ የመፍትሄ አፈላላጊ ኮሚቴ የምንፈልገው መፍትሄ አሳታፊ፣ ዘላቂና ሁለንተናዊ የሕዝበ ሙስሊሙ መብት የሚከበርበት መሆን ስላለበት ህዝባችን ይህንን ተገንዝቦ በአንድነት መንፈስና በትዕግስት ከጎናችን በመቆም በላቀ ትብብር አብረን እንድንዘልቅ አደራችን የጠበቀ ነው። ኮሚቴው ለውይይት የሚጋበዝ ከሆነ ቀደም ሲል የተነሱ ናቸው የተባሉትን የህዝበ ሙስሊሙ ጥያቄዎች ይዞ ነው የሚቀርበው ወይስ ሌሎችን ጥያቄዎችንም ይጨምራል የሚል ጥያቄ በጋዜጣዊ ጉባኤው ላይ ከጋዜጠኞች ተሰንዝሮ ነበረ? የኮሚቴው ሊቀመንበር ኡስታዝ አቡበከር አህመድ መልስ ሰጥተዋል። ጠቅላይ ሚኒስትሩ የሙስሊሙን ማህበረሰብ ለውይይት መጋበዛቸው ይፋ ሆኗል። ይህ ኮሚቴ ደግሞ የኢትዮጵያን ህዝበ ሙስሊም በከፍተኛ ደረጃ እንደሚወክል እናምናለን ብለዋል ኡስታዝ አቡበከር። ኮሚቴው የተወከለውም በብዙ ሚሊዮን በሚቆጠር ህዝብ እንደነበረም አስታውሰዋል። የሚነሱ ጥያቄዎችን በተመለከተም ጥያቄዎቻችን ትናንት ያነሳቸው የመሪጦት ወይም የተቋም ችግር መሰረታዊ ችግራችን ነው ብለን አንስተናል። ከዛ ባለፉ የተስተዋሉ የመንግስት ጣልቃ ገብነት በምለት ላይ የነበሩበት ተጨባጮችና እንደዜጋ ሙስሊሙ ማህበረሰብ እኩል ታይቶ ሊሄድ የሚችልበትን ነገር መፈጠር አለበት የሚል ነው። ዛሬም ላይ ሙስሊሙ ማህበረሰብ እንዳጠቃላይ አገሪቱ ውስጥ በሁሉም መልኩ አሳታፊ በሆነ መልኩ ኢኮኖሚ፣ ፖለቲካዊ፣ ማህበራዊ ጉዳዮች ላይ እኩል ተሳታፊ መሆን የሚገባባቸው ስራዎች ከንግግር ባለፈ ወደ ተግባር ተለውጠው ማየት ይፈልጋል። እነዚያ ጉዳዮች ያጣናቸው ወይም ደግሞ እንዲሁ ጠፍተዋል ብለን የምናስባቸው ነገሮች እንዲመጡ እንፈልጋለን። እየተነገሩ ያለሉት ነገሮች መሬት ላይ ወርደው ወደ ተግባር እንዲቀየሩ የምንፈልጋቸው ነገሮች ስላሉ እንደ አጠቃላይ አገሪቱ ላይ በሚነሳው የለውጥ እንቅስቃሴ፣ የለውጥ አየር ሁሉንም ማህበረሰቡን ሊያሳትፍ የሚችለው ጥያቄ እኛም ጥያቄ ነው። የዲሞክራሲ ጥያቄ፣ የማህበራዊ ጥያቄ፣ የኢኮኖሚ ጥያቄ እኛም ጥያቄ ነው። እነዚያ ጥያቄዎችን በአጠቃላይ ሁሉንም ዜጋውን ባሳተፈ ሙስሊም ማህበረሰብንም የዚያ አካል አንድ አካል አድርጎ ባየመልኩ ምላሽ እንዲያገኝ ነው ጥያቄያችን ሊሆን የሚችለው። በጽሁፍ የተሰራጨው የኮሚቴው መግለጫ ያነሳ ጉዳይ ደግሞ ባለፉት ሁለት ወራት እየተካሄደ ነው ያለውን ይበል የሚያሰኝ ለውጥ ሊቀለብሱ እየተንቀሳቀሱ ያሉ ኃይሎችን ህዝበ ሙስሊሙ በጥንቃቄ እንዲከታተላቸው ያቀረበው ማሳሰቢያ ነው። በዚህ አኳያ ለቀረበው ጥያቄ መልስ የሰጡት ውስታዝ ከሚል ሸምሱ የኮሚቴው የህዝብ ግንኙነትና የህግ ክፍል ኃላፊ ናቸው። እነዚህ አካላት የተለያዩ ራሳቸው የዘረጓቸው ማዋቅሮች አሉ። መስጂዶችን ሊሆኑ ይችላሉ። የተለያዩ የእስልምና ጉዳይ ጽፈትና የመሳሰሉትን አካላት ለመጠቀም አላስፈላጊ ስሞችን በመስጠት ይንቀሳቀሳሉ። ከዛ አልፎም ደግሞ የተለያዩ ቦታዎች ላይም ግጭቶች እንዲፈጠሩም በብሔር እያደረጉ እንዳሉትም በሃይማኖትም ለማድረግም ጥረት እያደረጉ እንደሆነ የመገለጫው ሲሆን በእኛ በኩል ትናንትም ሂደታችን ሰላማዊ፣ ህገ መንግስታዊ እና የሌሎችንም ሰዎች መብት ባከበረ መልኩ የሀገሪቷን ሰላምን መሰረት ባደረገ መልኩ ነው ስንንቀሳቀስ የነበርነው። ዛሬም ቢሆን ይህንን ነገር ማህበረሰባችን እንዳይለቅ ማድረግ፣ በተለያዩ መድረኮች ማስተማር፣ በተለያዩ ሚዲያዎች ላይ ይህንን በመግለጽና ግጭቶች በተፈጠሩባቸው አካባቢዎችም በአካልም ጭምር እየሄድን የእነዚህ አፍራሽ ኃይሎች እንቅስቃሴ ሂደታችንን በምንም አይነት መልኩ ሊጠልፉትና ከሰላማዊነቱ ሊያስወጡት እንደማይገባ በአገሪቷ ላይ እየተደረገ ያለው ለውጥ ማህበረሰቡ እንድደግፍ ከጎኑ እንድቆምና ለውጡ ግቡ ጋር እንድደርስ ታለመለት ቦታ እንድደርስ ለማድረግ የበኩላችን ጥረት እያደረግን እንደሆነ ነው። የኢትዮጵያውያን ሙስሊሞች መፍትሄ አፈላላጊ ኮሚቴ አባላት አብዛኞቹ በአሸባሪነት ተከሰው ተፈርዶባቸው የነበሩና ከጥቂት ወራት በፊት በምህረት የተፈቱ መሆናቸው አይዘነጋም። ዛሬ አብዛኞቹ የኮሚቴው አባላት በጋዜጣዊ ጉባኤው ላይ ተሳትፈዋል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ